ስፖርት። ፈረንሳይ ውስጥ በሚካሄደው የዘንድሮ የአውሮጳ እግር ኳስ ዋንጫ ውድድር ጀርመንና እንግሊዝ ከየምድባቸው ዛሬና ነገ ወሳኝ ጨዋታዎችን ያከናውናሉ። ሁለቱም ቡድኖች የማለፍ ዕድላቸው ሰፊ ቢሆንም ወደ ቀጣዩ ዙር የማያልፉበት አጋጣሚ ሊፈጠር ይችላል። በፎርሙላ አንድ የመኪና እሽቅድምድም ግን ጀርመናዊው ኒኮ ሮዝበርግ ወደ ቀጣዩ ዙር በአንደኛነት አልፏል። እንግሊዛዊው የዓለማችን ባለድሉ ሌዊስ ሃሚልተን አምስተኛ ወጥቷል። የሩሲያ አትሌቲክስ ቡድን ከሪዮ ዲጄኔሮ ውድድር ሲታገድ የኢትዮጵያ አትሌቲክስ ፌዴሬሽን ቅድመ ዝግጅቶችን እያጠናቀኩ ነው ብሏል። በአውሮጳ እግር ኳስ ፍልሚያ ወደ ቀጣዩ ዙር ለማለፍ ዛሬ ማታ እንግሊዝ ከስሎቫኪያ፣ ሩሲያ ከዌልስ ጋር ይጋጠማሉ። ጀርመን ከሰሜን አየርላንድ ጋር ወሳኝ ጨዋታዋን የምታከናውነው በነገ ውለት ነው። ወደ ዝርዝሩ ከማለፋችን በፊት ሊጀመር ከሁለት ወራት በታች የቀሩት የሪዮ ዴጄኔሮ ኦሎምፒክን እናስቀድም። ከ46 ቀናት በኋላ ብራዚል ውስጥ በሚጀምረው የኦሎምፒክ ውድድር የሩሲያ ቡድን እንዳይሳተፍ እገዳ ተጥሎበታል። የሩሲያ አትሌቲክስ ፌዴሬሽን በውድድሩ እንዳይሳተፍ የተጣለበት እገዳ መጽናቱን አርብ እለት ዓለም አቀፉ የኦሎምፒክ ኮሚቴ አስታውቋል። ውሳኔው የተላለፈውም ሩሲያ አትሌቶቿ ላይ ፈጣን ምርመራ አከናውና ዓለም አቀፉ ጸረ ኃይል ሰጪ ንጥረ ነገር ኩባንያ ማለትም ዋዳ በጠየቃት መሰረት ለውጥ ባለማምጣቷ ነው ተብሏል። የሩሲያው ፕሬዝዳንት ቭላድሚር ፑቲን የአገራቸው የአትሌቲክስ ቡድን ከኦሎምፒክ ውድድር መታገዱን የፖለቲካ ውሳኔ ነው ሲሉ ተችቷል። ኃይል ሰጪ ንጥረ ነገር ያልተጠቀሙ የሩሲያ አትሌቶች ግን በሪዮ ኦሎምፒክ ሩሲያን ወክለው ሳይሆን በግላቸው መሳተፍ እንደሚችሉ ተገልጧል። የኃይል ሰጪ ንጥረ ነገር በመጠቀም ቀደም ሲል ፈጣን ለውጦችን እንዲያመጡ ማስጠንቀቂያ ከተሰጣቸው ሀገራት መካከል ኢትዮጵያም ትገኛለች። የኢትዮጵያ አትሌቲክስ ፌዴሬሽን ዋና ጸሐፊ አቶ ቢልልኝ መቆያ ኢትዮጵያ የሪዮ ዲ ጄኔሮ ኦሎምፒክ አያሰጋትም ብሏል። ኢትዮጵያ በጥቂት ወራት ውስጥ በመቶዎች የሚቆጠሩ አትሌቶች ላይ ምርመራ አድርጋ እንድታሳውቅ በዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር የተሰጣትን ቀነ ገደብ መጠቀሟንም ተናግሯል። ኢትዮጵያ ማስጠንቀቂያውን ተቀብላ በአገር አቀፍ ደረጃ ፈጣን እንቅስቃሴዎችን አድርጋለች ብሏል። ከዛም በኋላ መጥተው ፕራክቲካሊ ጉብኝት አድርገዋል ማለት ነው፣ ከዋዳ እና ከራዶ የመጡ አመራሮች። አንደኛ የተደራጀውን ብሔራዊ የጸረ ዶፒንግ ጽህፈት ቤት ጎብኝተዋል። ጽህፈት ቤቱ በራሱ ላቦራቶሪ ሁሉ እንዲኖረው ተደርጎ የተደራጀ ነው። ፐርሚሽ ዶማል የሚያስፈልጉ ግብአቶች ገብተውበታል። ባለሙያዎች ተቀጥረዋል። ፌዴሬሽኑ ደግሞ ከዚህ በዘለለ በጣም በርካታ ገንዘብ መመደብ ትልቁን የጥናቄ ስራ የማስተማር ስራ ሰርተዋል። ይሄ በተገቢ መንገድ ለሌሎቹ አራያ የሚሆን ስራ ስለሆነ አጠናክል እንድንቀጥል፣ ግን እንዳንዘናጋ አመላካቸ የሆነ ነገር አስቀምጠው ሀብቱ ሸጥ አድርገው ተመልሰዋል ማለት ነው። ስለዚህ መጀመሪያውም ገና ሲታሰብ ለሪዮ ጄኔሮ ኢትዮጵያ ምንም እንደማያሰጋት የሚታወቅ ነው። ግን የመከላከል ስራውንና ና የአዌርነስ ስራውን ግን በስፋት እንድንሰራ በተሰጠው አቅጣጫ መሰረት ከሚገባው በላይ ሰርተን ጨርሰናል ማለት ነው። እንግዲህ እስካሁን ያለ ይሄ ነው። ለሪዮ ጄኔሮ ምንም የሚያሰጋ ጉዳይ የለም ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን የምርምራ ውጤቱን በቀነ ገደቡ መሰረት ማቅረብ ባይችል ኖሮ ለዓለም አቀፉ ጸረ ኃይል ሰጪ ንጥረ ነገር ኩባንያ ማለትም ዋዳ ደንብ ባለመገዛት በሚል ከባድ ቅጣት ይጠብቀው ነበር። የኢትዮጵያ አትሌቲክስ ፌዴሬሽን ለሪዮ ዴ ጄኔይሮ የኦሎምፒክስ ጨዋታዎች ቢያንስ 38 አትሌቶችን እንደሚያሳትፍ ገልጧል። ተወዳዳሪዎችን በተለይ የማራቶን ሯጮችን መርጦ የጨረሰ ሲሆን በሌሎች የውድድር መስኮች የሚሳተፉ ተወዳዳሪዎችን በመምረጥ ላይ መሆኑ ተገልጧል። የመረጣ ዝግጅቱም ከሚያዚያ አንድ የጀመረ መሆኑ ተጠቅሷል። ኦልሬዲ የማራቶን ኦልሬዲ ውይይትን ተካሄዶበት ስምምነትን ተፈጽሞ ልጆቹ ወደ ሆቴል ገብተዋል። ያው ተመልሰ ወደኋላ የምንሄድበት አይደለም። ኦልሬዲ ልጆቹ ዝግጅት ላይ ስለሆኑ እንደገና እየመለለስን በሚዲያ የልጆችን ስለ ልቦና መንካት ተገቢ አይደለም በሚል ተሰምሮበት ተጠናቋል ማለት ነው። ሌላው ዝግጅት በሚመለከት ያው በሰዓት ነው የሚመረጡት። በሰዓት መምረጫው ደግሞ አንዱ የዚህ ዳይመንድ ሊግ ውድድር ስለሆነ የውድድሮቹ ጊዜ ገና ስለሆነ፣ ግን በአጠቃላይ እዛ ውስጥ ያሉ አትሌቶች ሆቴል ገብተው ዝግጅት እያደረጉ የሄዱ እየተወዳደሩ እየመጡ ነው። የመጨረሻው ፋይናል የሚዘጋበት ጊዜ ላይ ያንዳንዱ ኢቨንት ተቀምጧል። ለምሳሌ የአስር ሺህ ሜትር ጁን ሀያ ዘጠኝ ይሄንጎሎ ላይ ትራያል ከተዘጋጀ በኋላ ጁላይ ዋን ይዘጋል ማለት ልክ በዚህ መንገድ የአምስት ሺህም ሻመቶም የስምንት መቶ ሜትርም እየተወዳደሩ ነው ያሉት። ጊዜ ተቀምጦላቸዋል። በጊዜ ገደብ ይዘጋል። ሲዘጋ ከመዘጋቱ በኋላ በፊት የነበሩ ሰዓቶች ተለይተው ከአንደኛ እስከ ሶስተኛ በቀጥታ ይመረጣሉ። በማራቶን የሩጫ ውድድር በወንዶችና በሴቶች ፉክክር ኢትዮጵያን ወክለው የሚወዳደሩ አትሌቶች ስም ዝርዝር በፌዴሬሽኑ ድረገጽ ላይ ሰፍሯል። በዚህም መሰረት በወንዶች ውድድር ኢትዮጵያን ወክለው የሚወዳደሩ የማራቶን ሯጮች ከአንደኛ እስከ አራተኛ ደረጃ ስም ዝርዝራቸው የሚከተለው ነው። በአንደኛ ደረጃ ለሚ ብርሃኑ የተመረጠ ሲሆን ተስፋዬ አበራ፣ ፈይሳ ሌሊሳና ሌሊሳ ዲሳሳ እስከ አራተኛ ደረጃ አግኝተው መመረጣቸው ድረገጹ ላይ ሰፍሯል። አትሌት ቀነኒሳ በቀለ ድረገጹ ላይ ያገኘው ነጥብ በሰባተኛ ደረጃ እንደሚገኝ ያመለክታል። በሴቶች የማራቶን ሩጫ ደግሞ ኢትዮጵያን የሚወክሉት አራቱ አትሌቶች በቅደም ተከተል ትዕግስት ቱፋ አንደኛ፣ ማሬ ዲባባ ሁለተኛ፣ ትርፌ ጸጋይ ሶስተኛ፣ እንዲሁም አበሩ ከበደ አራተኛ መሆናቸው ተጠቅሷል። እግር ኳስ በአውሮፓ እግር ኳስ ፍልሚያ ዛሬ ማታ ከጥቂት ሰዓታት በኋላ ስሎቫኪያን የሚገጥመው የእንግሊዝ ቡድን ለማለፍ አቻ ብቻ መውጣት ይጠበቅበታል። በምድብ ላይ የሚገኘው የእንግሊዝ ቡድን በአራት ነጥብ አንደኛ ደረጃ ላይ ይገኛል። ተጋጣሚው ስሎቫኪያና በተመሳሳይ ሰዓት ሩሲያን የሚፋለመው የዌልስ ቡድን እኩል ሶስት ነጥብና ተመሳሳይ የግብ ክፍያ ይዟል። ሩሲያ በአንድ ነጥብና በአንድ የግብ ክፍያ ከምድቡ አራተኛ ደረጃ ላይ ይገኛል። እንደ እንግሊዝ ወሳኝ ጨዋታዎችን በነገው እለት የሚያከናውነው የጀርመን ቡድንም ለማለፍ አቻ ብቻ መውጣት ይበቋል ጀርመን ከምድብ ሐምሯ በተመሳሳይ አራት ነጥብ ሆኖም በአንድ የግብ ክፍያ ከፖላንድ በልጦ በአንደኛ ደረጃ ላይ ይገኛል ፖላንድ አንድ ንጹህ የግብ ክፍያ አለው ጀርመን ሶስት ነጥብ ካላት ሰሜን አየርላንድ ፖላንድ አንዳችም ነጥብ ከሌላት ዩክሬን ጋር አቻ መውጣት ብቻ ይጠበቅባቸዋል። ሁለቱም አቻ ከወጡ ወደ ቀጣዩ ዙር ያልፋሉ። የጀርመን ብሔራዊ ቡድን አሰልጣኝ ዮዋሄም ልቭ ቡድናቸው ወደ ቀጣዩ ዙር ማለፉ አንዳችም ጥርጥር እንደሌለው ተናግሯል። ሰሜን አይርላንዶችን ማሸነፍ እንፈልጋለን፣ ደግሞም እናሸንፋለን። የምድቡ አሸናፊ እንሆናለን እናም አስራ ስድስቱ ምድብ ውስጥ ገብተን ሊል ውስጥ ዳግም እንጫወታለን። ከዚህ ውጪ ሌላ መንገድ አላውቅም። በምድብ ሀምሯ የምትገኘው አዘጋጁ አገር ፈረንሳይ ትናንት ከስዊዘርላንድ ጋር ያለምንም ግብ ብትለያይም ቀደም ሲል ሁለት ጨዋታዎችን በማሸነፏ በሰባት ነጥብ ከምድቡ አንደኛ ሆና አልፋለች። ስዊዘርላንድ አምስት ነጥብ፣ አልባኒያ ሶስት እንዲሁም ሩማንያ አንድ ነጥብ ብቻ አግኝቷል። በትናንትናው ጨዋታ የስዊዘርላንድ ሶስት ተጫዋቾች መለያ ሲጎተት እንደ ወረቀት ሲቀረደድ ታይቷል። ኳሱ ሲረገጥም መቦትረፉ እንዴት ነው የጥራት ነገር አስብሏል። የመኪና እሽቅድምድም። በፎርሙላ 1 የመኪና እሽቅድምድም ጀርመናዊው ኒኮ ሮዝበርግ ባኩ አዘርባጃን ውስጥ የተከናወነውን ውድድር ትናንት በአንደኛነት በማጠናቀቅ በ24 ነጥብ መምራት ችሏል። የመርሴዲስ አሽከርካሪው የቡድኑ አባል እንግሊዛዊው ሌዊስ ሃሚልተን በአምስተኛነት አጠናቋል። ሌዊስ ሃሚልተን በጎርጎርዮሱ የዘንድሮ ዓመት መግቢያ ላይ የተዋወቀው አዲሱ የውድድር ደንብን አማሯል። በፎርሙላ አንድ አዲስ ደንብ መሰረት የውድድሩ አሽከርካሪዎች እንደከዚህ ቀደሙ ከቡድናቸው አባል በሬዲዮ ግንኙነት እርዳታ ማግኘት አይችሉም ሉዊስ ሃሚልተን ትናንት በሬዲዮ ግንኙነት የሞተር ችግር እንደገጠመው ደጋግሞ በማማረር ሲገልጥ ነበር ቀጣዩ ዙር ሽቅድምድም እሁድ ሰኔ 26 ቀን አውስትሪያ ውስጥ ይከናወናል ምናልባት ያኔ ሉዊስ ሃሚልተን አዲሱ የውድድር ደንብ ተዋህዶት ዳግም ወደ አሸናፊነቱ ይመለስ ይሆናል አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማቸው አይለን። ማንተጋፍቶት ስለሽነኝ መልካም ጊዜ። ጤና ይስጥልኝ።